ያለፈው እሁዱ የኮት ዲቯር ፕሬዝዳንታዊ ምርጫ አሸናፊ ፕሬዝዳንት አላሳኔ ዋታራ እንደሚሆኑ አስቀድሞም በሰፊው ሲነገር ነበረ። ለዚህም ሁለት ምክንያቶች አሉ ትላለች የዶችቨለዋ ዘጋቢ ካትሪን ጌንስለር። ተቃዋሚዎች ባለፈው ነሐሴ ከምርጫው ራሳቸውን ማግለላቸው አንደኛው ምክንያት ነው። በምርጫው ለመካፈል የወሰኑት የተቀሩት ፓርቲዎች ደግሞ አንድ እጩ ይዘው ለመቅረብ አለመስማማታቸው ሁለተኛው ምክንያት ነው እንደ ካትሪን። ከዚህ ሌላ በየአካባቢው ድምፅ ለመስጠት የወጣው ሰው ቁጥር ማነስም ለዋታራ ማሸነፍ እንዲሁ አስተዋጽኦ ማድረጉ ተገልጿል። የሀገሪቱ የምርጫ ኮሚሽን ድምፅ ለመስጠት የወጣው ህዝብ ወደ ስልሳ በመቶ እንደሚጠጋ ቢናገርም ተቺዎች ግን አልተቀበሉትም። እነርሱ እንደሚሉት በርካታ የምርጫ ጣቢያዎች ባዶ ነበሩ ማለት ይቻላል። አንድ የሲቪል ማህበራት መድረክ ድምፅ ሊሰጥ የወጣውን ህዝብ ቁጥር ወደ 53 በመቶ ዝቅ አድርጎታል። ለፕሬዝዳንታዊ ውድድር ሁለት እጩዎችን ያቀረበው በምህፃሩ ሲኤንሲ የተባለው የተቃዋሚዎች ህብረት ደግሞ ድምፅ የሰጠው ህዝብ ከ20 በመቶ ያንሳል ባይ ነው። ህብረቱ ድምፅ አሰጣጡን አርአያነት የሌለው ሲለው ምርጫ ቦርድ የሚናገራቸውን ውጤቶች ደግሞ የማይታመኑ ነው የሚላቸው። የቀድሞው የናይጄሪያ ፕሬዝዳንትና የምዕራብ አፍሪቃ የኢኮኖሚ ማህበረሰብ በምህፃሩ ኤኮዋስ የምርጫ ታዛቢ ቡድን መሪ ኦሊሴጉን ኦባሳንጆ ግን ይህን አይቀበሉም። ወጥቼ ተዘዋውሬ አይቻለሁ። እንዳየሁት በምርጫ የተሳተፈው በግምት ከ40 እስከ 45 በመቶ ይሆናል። ይህ ግን በአንድ አካባቢ ብቻ ነበረ። በሌላ አካባቢ የተሰማሩት ደግሞ የተለየ ነገር ሊታዘቡ ይችላል። ያም ቢባል ድምፅ ያልሰጠው ሕዝብ ቁጥር ከፍተኛ ነው። የኮት ዲቯር ሕዝብ ቁጥር ወደ 23 ሚሊዮን ይጠጋል። ለመምረጥ የተመዘገበው ግን 6.3 ሚሊዮኑ ብቻ ነው። ከእነዚህም መካከል የድምፅ መስጫ ካርዳቸውን ያልወሰዱ አሉ። ድምፃቸውን ካልሰጡት መካከል ሜሪየም ኮኔ አንዷ ናቸው። የ50 ዓመቷ ሜሪየም የአራት ልጆች እናት ናቸው። ከዛሬ አምስት ዓመቱ ምርጫ በኋላ በተነሳው ግርግር ምክንያት ትክክለኛ መጠሪያቸውን መናገር አይፈልጉም። ቤት የርፍ ብዬ ነው ያልኩት በላሁ። ከዚያም በጀርባ የተንጋል እየተኛሁ። እኔ አልመረጥኩም። ልጆችንም ከቤት እንዳትወጡ አልኳቸው። ችግር ቢፈጠር የምቋቋምበት ጉልበት የለም። ለዚህ ነው ቤት ውስጥ የቆየሁት። እስከ ወሩ መጨረሻም ከልጆቼ ጋር ሌላ ቦታ መቆየትና የምመርጠው። ቀጭኗ ወይዘሮ የቀድሞ ፕሬዝዳንት የሎሮ ባግቦ ደጋፊ ናቸው። አሁንም በዚህ አቋማቸው እንደጸኑ ነው። ባግቦ በጎርጎሮሳዊ 2010 ዓ ም በተካሄደ ምርጫ ተሸነፉ። ሽንፈታቸውን በጸጋ ባለመቀበላቸውም ለወራት በዘለቀ ብጥብጥ ከ3000 በላይ የሚሆን ህዝብ ህይወት ጠፍቷል። የአሁኑ ምርጫ ከዛሬ አምስት ዓመቱ ምርጫ ጋር ሲነጻጸር ደም አላፋሰሰም። ይህም የእስልምና ሃይማኖት ምሁሩና ምርጫውን የሚታዘበው የኮት ዲቯር የሲቪል ማህበራት መድረክ ፕሬዚዳንት ኢብራሂም ኮኔን አስደስቷል። የኤኮዋስ የምርጫ ታዛቢ ቡድን መሪ ኦባሳንጆም ተመሳሳይ አስተያየት ነው የሰጡት። የቀድሞ ፕሬዚዳንት የግባግቦ ደጋፊዎች ባሉበት የምዕራቡ ክፍል በምርጫው አንሳተፍም የሚሉ ወገኖች ነበሩ። ሆኖም እዚያ የምርጫው ሂደት አልተጓጎለም። እንደ ኦባሳንጆ በምዕራባዊ የሀገሪቱ ክፍልም ሆነ በሌሎች አካባቢዎች ምርጫ ተደርጓል። ምርጫውም ሰላማዊ ነፃና ተቀባይነት ያለው ነበረ።